Voice of a man በትራምፕ አስተዳደር የቀረበው የእርዳታ ቅነሳ ሐሳብ ከጸደቀ በሚሊዮኖች ለሚቆጠሩ ለቸነፈር የተጋለጡ ሰዎች ምግብ የማድረስ አቅማቸውን እንደሚጎዳ አፍሪካ ውስጥ የሚንቀሳቀሱ ግብረሰናይ ድርጅቶች እየተናገሩ ነው። ድርጅቶቹ ሊገጥመን ይችላል ስለሚሉት ፈተና ሬፊውጅስ ኢንተርናሽናል የሚባለው ድርጅት ባልደረባ የሆኑትን ማርክ ያርኔልን ሪፖርተራችን ሬቤካ ዋርድ አነጋግራለች። ዘገባውን ሰለሞን ክፍሌ ያቀርበዋል። በተባበሩት መንግስታት ድርጅት መግለጫ መሰረት ለጋሾች እርዳታውን በአስቸኳይ ካላደረሱ በቀር 20 ሚሊዮን የሚጠጉ የሶማሊያ፣ ደቡብ ሱዳን፣ ናይጄሪያና የመን ሕዝቦች ለረሃብ ሊጋለጡ ይችላሉ። የተባበሩት መንግሥታት ድርጅት እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም በአፍሪካ ቀንድ ለ260000 ሰዎች ሕይወት መጥፋት ምክንያት የሆነውን ዐይነት ሰብአዊ ቀውስ ለመከላከል ያስፈልገኛል ካለው አራት ቢሊዮን ዶላር እስካሁን በእጁ የገባው በጣም አነስተኛው እንደሆነ ያስረዳል። በእንቅርት ላይ ጆሮ ገድፍ እንዲሉ ደግሞ ኬንያ በያዝነው የአውሮፓውያን ወር ሜይ መጨረሻ የዳዳብን ስደተኞች ካምፕ ለመዝጋት ማቀዷን አስታውቃለች። ማርክ ያርኔል ቢሮውን እዚህ በዋሽንግተን ዲሲ ያደረገው ሬፊጂስ ኢንተርናሽናል ቡድን አባል ያስረዳሉ። በአሁኑ ሰዓት በዳዳብ የስደተኞች ካምፕ ውስጥ ሁለት መቶ አምሳ ሺህ የሚሆኑ ሶማሌዎች ይኖራሉ። ከዚህ ቀደም ዩናይትድ ስቴትስ የሞራል ግዴታም ስላለባት ይመስለኛል ከኬንያ ባለሥልጣናት ጋር በመተባበር የካምፑን ደህንነት ለመጠበቅ ምን አይነት እርዳታ ንስጥ? የተጠለሉትስ ምን ያስፈልጋቸዋል? የአስተናጋጇን አገር ነዋሪዎች ፍላጎት ሳያሻ ስደተኞቹን እንዴት ማቆየት ይቻላል? የሚሉ ጥያቄዎችን በማንሳት ትረዳ ነበር። አሁን ግን ራሷ ዩናይትድ ስቴትስ በስደተኞች ላይ በሯን በመጠርቀም ላይ በመሆኗ የቀድሞውን አይነት መልእክት ለመግፋት አስቸጋሪ ይሆናል። ምንም እንኳ ሶማሊያ በአሁኑ ጊዜ በከባድ ድርቅ ብትመታም ለአብዛኛው የምግብ ዋስትና አለመኖር ምክንያቱ የቀጠለው የእርስ በርስ ግጭት ነው። በደቡብ ሱዳን ለምሳሌ፣ በተባበሩት መንግሥታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እንደ ተናገሩት ረሃቡ ሰው ሰራሽ ነው። በሲቪሉ ሕዝብ ላይ የሚካሄደው የጥቃት ዘመቻ ውጤት ነው በዚያ የሚንቀሳቀሱ የሰብአዊ እርዳታ ሰራተኞችን የመግደል ውጤት ነው። በያዝነው ዓመት ብቻ 16 ተገድለዋል። ረሀብተኞች ሕይወታቸውን ለማትረፍ ምግብና መድኃኒት እንዳያገኙ የመከልከል ውጤት ያመጣው ሰው ሰራሽ ረሀብ ነው። የሬፊጂስ ኢንተርናሽናል ቡድኑ ባልደረባ ማርክ ያርኔል በበኩላቸው ሲናገሩ የቸነፈሩ ምክንያት ምንም ይሁን ምን የምግብ እርዳታ ለተረጂው ሕዝብ በግድ መድረስ ይኖርበታል ብለዋል። አክለውም የረዴት ሠራተኞች አደጋ መኖሩን በሚገባ ይረዳሉ። ችግሩ ሰብአዊ እርዳታውን ባለማድረስ ግጭቶችን ማባባስና ሕዝቡን ለአደጋ ማጋለጥ ይሆናል ለሚሉ አስቸጋሪ ጥያቄዎች ምላሽ የመስጠቱ ውሳኔ ነው ሲሉ ያብራራሉ። እርዳታ ከናካቴ ከሌለ ግን እነዚያን አማራጮችም አትወስድም ስለዚህ ቢያንስ ለጋሹ ማህበረሰብ እነዚያን አማራጮች የመጠቀሙን እድል ያግኝ። ሁኔታው በምን አይነት እየተካሄደ መሆኑንም ራሳቸው ለጋሽ ድርጅቶቹ እንዲቆጣጠሩት ማድረግ፣ ከዚያ በኋላ እርዳታው ለሰለባዎቹ እንዲደርስ እኛ የምንችለውን ሁሉ እናደርጋለን እንጂ እርዳታውን ሙሉ በሙሉ መቁረጥ አማራጭ አይሆንም። ማርክ ያርኔል በመጨረሻም ገንዘብ መወርወሩ ብቻ ችግሮችን አያስወግድም ብለዋል። ዓለም አቀፉ ማኅበረሰብ ማድረግ ያለበት የቀውሱን ሥረ መሠረት አጥንቶ ለዚያ ተገቢውን ምላሽ መስጠት ነው። ያን ከግቡ ለማድረስም ፈቃደኛ የሆኑ ሸሪኮችን ማሳተፍ ይሆናል ካሉ በኋላ እነኝህን አንዳንድ ችግሮች ለመቅረፍ ዩናይትድ ስቴትስ ዓለም አቀፉን ማኅበረሰብ አስተባብራ የመሪነቱን ሚና እንደ ገና መጫወት ትጀምራለች የሚል ተስፋ አለኝ ሲሉ አጠቃለዋል።